voice of America. የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሰሞኑን በአዲስ አበባና በዙሪያዋ በሰላማዊ ዜጎች ላይ የተፈጸመውን አሰቃቂ ነው ያለውን ግድያና ማፈናቀል አውግዟል። መንግሥት ወንጀለኞችን በአስቸኳይ ለሕግ እንዲያቀርብም ጠይቋል። የኢትዮጵያ ሶሻል ዲሞክራሲያዊ ፓርቲም ተመሳሳይ መግለጫ አውጥቷል። መለስካቸው አመሀ ዘገባለው። መድረክ ዛሬ ባሰራጨው የጽሑፍ መግለጫ እንዳትተው ከመስከረም 3 ቀን 2011 ዓ.ም እስከ መስከረም 7 ቀን 2011 ዓ.ም በቡራዩ፣ በአሸዋ ሜዳ፣ በሽሮ ሜዳና በልዩ ልዩ የኢትዮጵያ አካባቢዎች አስከፊ የወንጀል ተግባሮች ተፈጽመዋል። ለጊዜው በማን እንደተደራጀ እና እንደሚመራ ያልታወቀ ኃይል በማንኛውም የፖለቲካ ፓርቲና በፖለቲካ እንቅስቃሴ ውስጥ ያልነበሩ ዜጎችን በብሔራቸውና በማንነታቸው ምክንያት ብቻ እየለዩ የግድያ፣ የንብረት ዘረፋ፣ የማቁሰልና አስገድዶ የመድፈር አስከፊ ጥቃቶች ተፈጽመዋል ይላል መግለጫው። በዚህ አሰቃቂ ወንጀል ድርጊት ምክንያትም ከሰላሳ አምስት ዜጎች በላይ እንደተገደሉ የመድረክ መግለጫ ይናገራል። በርካቶችም ቆስረው በብዙ ሚሊዮን የሚገመት ንብረት መውደሙንም ያትታል። መድረክ በሰላማዊ ዜጎች ላይ ለተከታታይ ቀናት ከፍተኛ ጥቃት ሲፈጸም የመንግሥት አስተዳደር አካላትም ሆኑ የጸጥታ ኃይሎች ለማስቆም ፈጣን እርምጃ ባለመውሰዳቸው የተሰማውን ቅሬታ ገልጿል። በመጨረሻም የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ይህን በሰላማዊ ዜጎች ላይ የተፈጸመውን ኢሰብአዊና ዘግናኝ ወንጀል አውግዞ መንግሥት ወንጀለኞቹን በሙሉ ተከታትሎ ለሕግ እንዲያቀርብ ጠይቋል። ጉዳት የተፈጸመባቸው ዜጎችም ተገቢው ካሳና ትክክለኛ ፍትሕ እንዲሰጣቸው ጥሪ አቅርበዋል። መንግሥት በየዕለቱ ጉዳዩን በተመለከተ በመገናኛ ብዙሃን መረጃ እየሰጠ ሲሆን በወንጀሉ የተጠረጠሩ ሰዎችም እየተያዙና ምርመራ እየተደረገ መሆኑን አስታውቋል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲም በይዘቱ ከመድረክ ያልተለየ መግለጫ በጽሑፍ አሰራጭተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ